ዶክተር ያሳብ አለማየሁ፣ አቶ አስማማው አለሙ፣ ዶክተር ላይችሉ መኮንን። በቅድሚያ አቶ አስማማው በተለይ አሁን ሀገር ውስጥ እንደሚነሳው ቅርሶም ቀደም ሲል ያነሱት በዚሁ በአማራው ጉዳይ ላይ ተኩረው ነው። በሀገር ውስጥ መሆን፣ በውጭ በኢትዮጵያ ተቆርቋሪ ወገኖች ዘንድ እያንዳንዱ ሰው አሁን ኢትዮጵያ ውስጥ በትግራይ ውስጥ እንደዚሁ ለቅሶ፣ ዋይታ፣ ሞት አለ። በሶማሌ ውስጥ፣ በደቡብ በራብ፣ በሁሉም አቅጣጫ ሞቶች፣ ግድያዎች፣ ጭፍጨፋ ተስፋዎች እየተካሄዱ ነው። ሁሉም ሞት ሲሆን እንደ ሰው ሳይሆን ደግሞ ቢያንስ እንደ ኢትዮጵያዊ ማየት ተስን ሆናል። እያንዳንዱ ሰው ለቅሶም፣ ሀዘኑም ሁሉም በየጎሳው ዘርፍ ሆኗል እና ኢትዮጵያ ህልውና በገዛ ልጆቹ አደጋ ላይ እየወደቀ ነው። ኢትዮጵያን እንታደጋለን የሚል ቋንቋ በአንድ በኩል ይነገራል። በዝነኛው ሰዎች እንደገና ደግሞ በተለይ በተናጠል ለአንድ ለመጡበት ቀዬ ወይም አካባቢ ብቻ ተቆርቋሪ የሆኑ ነው እና ይሄ ኢትዮጵያዊነትን መሆኑ ኢትዮጵያን አደጋ ላይ ሊጥል የሚችል ነው። በገዛ ልጆቿ ተጠልፋ ልትወድቅ ትችላለች የሚል ስጋት በሌላ በኩል ያስተጋባሉ። እነዚህን ሁለት አተያዮች እንደምን ይመለከቷቸዋል? ሁለተኛ፣ አሁን ከተገባበት ቀውስ ውስጥ ወጥቶ በአማራው ክልልም ላሉት ደም እንዳይፈስ እንዲቆም፣ እንደ ሀገርም ወደፊት መራመድ እንዲቻል ምን መደረግ አለበት የሚል ምክረ ሀሳብ አለዎት? መንከር ባልችልም እየተሰማኝ ማ እየገባኝ ሀሳብ ሊሰጥ ይችላል። የአንድ ቄ ጩኸት ነው የሚለው ይሄ ምናልባት ትክክል ላይሆን ይችላል። ምክንያቱም የአማራው ማህበረሰብ እስካሁንም ድረስ በአብዛኛው አማራ ነ ከሚባል ኢትዮጵያዊ ነ ከሚባል እና ለኢትዮጵያ ለሀገሩ ከዳር እስከ ዳር ቢዘምት ህይወቱን መስዋዕት አድርጎ ቢከፍል ፈቃደኛ የሆነ ማህበረሰብ ነው። ስለዚህ ከአንድ ቄ የሚመጣ ወይም ለአንድ ቄ ብቻ የሚደረግ ጩኸት አይደለም እኛ መጀመሪያ ኢትዮጵያዊነትን አስቀድመን ስለሆነ ነው፣ እንጂ በዛው ልክ ሌሎች እንደሚያደርጉት ወጥቶ መቀስቀስና ነገሩን ማባባስ ይቻላል። አሁን ይሄ አደለም። እኛ የምንፈልገው የምንፈልገው መጀመሪያ አሰቃቂ ሁኔታ ከኖሩበት ጥሪ ካፈሩበት ተዘዋውሮ መስራት እንዲችሉ ህፃናት፣ በተለይ ህፃናት ቤቶች፣ ነፍሰ ጡሮች እንደዚህ አይነት እንትን ስለ ከሞቱም በኋላ ደግሞ እንደ ቆሻሻ በዶዘር እየተዛቁ ወደ መቃብር የሚሄዱበት ምትን መቆም አለበት። እንዲህ አይነት መቆም አለበት። መንግስት ደግሞ ያንን ኃላፊነት ወስዶ መጀመሪያ መንግስት በዛ አዘኛ ያለ ብሎ ካልወጣ መንግስት የራሱ ይህንን ጠብቆ እንዳያወራው ሌሎችም እንዳይናገሩ የሀዘን የወደቁም ቢሆኑ እነሱም ይህንን ወጥተው እንዳይናገሩ መንገድ በመዝጋት በሚላክበት ጊዜ የሚሰጠው እርዳታ እንዳይደርስ በማድረግ መጋዘን በማቃጠል ይህንዲያነ ነገር መንግስት ራሱ እየተሳተፈ መንግስት በህግ የተመረጠ አይደለምና ምንም ነገር ሊያደርግ አይችልም የሚባል አይነት አስተያየትም በተለያየ ጊዜ እየሰማ ነው ያለ ነው። እና ከምርጫው በኋላ ሁሉ ነገር ይተካከላል የሚል ነገር ይሄ ትክክል መስሎ አይታይም። የኢትዮጵያ መንግስት አሁን ስርዓት ማስያዝ የሚፈልግ ከሆነ የራሱ ስልጣን ለመጠበቅ ጦርነት ላይ የሚገባ መንግስት ህጎችን ማስተካከል እና ጊዜያዊ የኮማንድ ፖስት አስተዳደር መመስረትም ይቻላል። በዛ አካባቢ አሁን ችግሩ ያለው ሰራዊቱ ውስጥ ያሉ እነዚህ በሌላ ጎሳ ያሉ እኔ አሁን ስማቸውን ኦነግ ነው ብዬን የማውቃቸው ኦነግ ሸኔ፣ ነሲባ ኦነግ ሸኔ፣ ኦነግ ሸኔ እኛ አይደለንም ይላል፣ ያኛው እንደዚህ ይላል። ስለዚህ መንግስት ይህን ኃላፊነት መውሰድ አለበት። ሰው አይደለም የደህንነት ቢሮ ያንን በሀይል የታጠቀን የህወሀትን ሀይል ለመስበርና ለመምታት የሄደ መንግስት እነዚህ ሽፍቶች ናቸው ምናምን ናቸው እያለ የሚያሳንሳቸው እነሱም በቁጥጥር ስ ለማድረግ ፍላጎት ስለሌለው ነው እንጂ ፍላጎት ቢኖረ ኖሮ ማድረግ የማይችልበት ምክንያት የለም። ይህንን ስትመለከት የአማራው ማህበረሰብ አሁንም አገሬ ተደፍራለች በሚል በተለይ የአማራ ሚሊሻ በመንግስት በቀረበው ጥሪ ተነስቶ ያንን የኢትዮጵያ የጦር ሀይል ወይም የአምስተኛ ክፍለ ጦር የሚባለውን በትግራይ የነበረውን ያንን የህዋ ሰራዊት መርጠው በገደሉት ጊዜ ሄዶ የዘመተው ይሄው ማህበረሰብ ነው። አገሩን የማይወድ ዘረኝነትን የሚፈልግ ቢሆን ኖሮ እንደዚህ አይነት ግዳይ ውስጥ ሊገባ አይችልም ነበር። አሁን ግን የኢትዮጵያ ሁኔታ ሊታደግ ከፈለጉ እና ኢትዮጵያን አንድነት እንዲቀጥል የሚፈልጉ ከሆነ ጠቅላይ ሚኒስትሩ የመጀመሪያ ስራቸው መሆን ያለበት እንደዚህ አይነት የህግ መዋቅሮችን በህገ መንግስቱ የተካተቱትን እንደገና ደግሞ በፌዴራሊዝም የተወሰኑ ወሰኖችን በጊዜውም ቢሆን ሰው እንደ ልቡ እንዲዘዋወር ለማድረግ የሆነ ቴምፖራሪ ህግ ማውጣት አለባቸው። በኋላ ግን በህግ መታገድ ከሀገሪቱ ተቀጥፎ መታገድ አለበት ማለት ነው። ከሌለ ካልሆነ ግን ወደፊት እንደ ሀገር የምንቀጥልበት ነገር ሊኖር አይችልም። አሁን የምናየው ኦሮሚያ ክልል ያለው የሰራዊት ብዛት ከሀገር መከላከያ ሰራዊት ጋር ወይ እኩል ይሆናል ወይ የተሻለ ሊሆን ይችላል። በዝርዝር የምናውቀው ነገር የለም ግን በዛ የሚመጣ መሳሪያ በሙሉ በእጃቸው ቀን ሳይውል ሳያደርግ በእጃቸው ነው ያለው። ይሄ በሚሆንበት ሰዓት አገር እንዴት ትቀጥላለች? ውይይት ቁጭ ብለን ልናደርግ የምንችለው እያየ ነው። ይሄ ምንም የሆነ ነገር ነው እና ይህን የተመለከቱ የውጭ ጠላቶች ደግሞ የሀገር ውስጥ ሰላም ከሌለ አገር እንዴት ትበለጽጋለች? እኮ ፕሪንሲፕሉ ራሱ የሚሰራም ነገር እኮ አይደለም። ሰላም የሌለበት ቦታ ላይ እንዴት ነው መልካም ነገር ላይ የተዘራ ፍሬ ነው ሊያበቅል የሚችለው አሁን ፕራይም ሚኒስተሩ ሳይኮሲስ እንትን አለ። ይሄ ዲሉዥን ኦፍ ራንጅዌር የሚሉት ነገር አለ እና እሳቸው ይሄ ራሳቸውን ብቻ በምናፍ እየመነኑ የሌለውን ነገር ወደ ብልጽግና እየሄድን ነው፣ እንደዚህ እያደረግን ነው እያሉ የሚናገሩት ነገር መጀመሪያ ለዛ ለብልጽግና ሰላማዊ የሆነ ኢንቫይሮም መፈጠር መቻል አለበት። ሰው ከአንድ ክልል አንድ ክልል ለመግዛትም ለመሸጥም ሄዶ ሰርቶ ለመኖርም የማይችልበት አገር ተፈጥሮ ኢትዮጵያ በብልጽግና እየተመነደገች ነው የሚለው አነጋገር ራሱ ይሄ ችግር እንዳለ ማሳያ ነው። ስለዚህ የመጀመሪያው ትልቁ በሀገሪቱ ውስጥ የዘር ፖለቲካን ማገድ፣ በፌዴራሊዝም የተከለለውን አከላለል ማገድ፣ በሀገሪቱ ያለውን የመንግስት መተዳደሪያ ያ ኮንስቲትዩሽን፣ ያንን በክልሎች በተወሰኑ ማህበረሰቦች የተቀመጠውን ያንን ማገድ ያስፈልጋል። ከዚህ በፊት እሳቸው እንደተናገሩት ራሳቸው ይህንን አምነው ሌሎቹ የእሳቸውን ተከታይ እንዲሆኑ አድርገው የተናገሩት ምንድን ነው? የአማራው ማህበረሰብ ወይም የአማራው ክልል ይሄ ህገ መንግስት እኛን አይወክልም፣ እኛ የተሳተፍንበት አይደለም በሚባልበት ጊዜ የሰጡት መስራቱ አሳፋሪ ነው፣ እንደ መሪም አይደለም። እንደውም እሳቸው ናቸው ማርጂናላይ አድርገው ይህንን የአማራውን ማህበረሰብ ወደዛ የገፉት ከመጀመሪያ ጀምሮ ነው። ለአንድ ክልል ብለን ይህንን ልንነካ አንችልም ነው ያሉ። ግን እዛ አንድ ክልል ውስጥ የኦሮሚያ ዞንም አለ፣ ሌሎችም ማህበረሰቦች አሉ ምናምን አመለካከታቸው እንደዚህ ነው። ስለዚህ እሳቸው መልሰው ካላነሱት በስተቀረ እየቀጠለ የሚሄድ ነው እንጂ ሊቀዘቅዝ አይችልም። እኛሁ እራሳችን እንደዛ ሀገራችን ወደዛ አቅጣጫ እየሄደች ማንም የሚነግረን አንፈልግ። መጨረሻው ለእሳቸውም የሚሆን አይደለም ማለት ነው። ስለዚህ ይሄ ነገር ሊቆም የሚችለው ምናልባት ምናልባት ብቻ ሲሆን ሊያስቆመው የሚችለው የዘር ፖለቲካን ማገድ፣ የክልል መዋቅሮችን፣ በዘር የተቀመጡ የክልል መዋቅሮችን ማፈራረስ፣ የሀገሪቱን ኮንስቲትዩሽን ሁሉን አቀፍ የሆነ ሰዎች አሳትፎ እንደገና ድራፍት እንዲደረግ መደረግ መቻል አለበት። ከዛ ውጭ ግን ይህንን ማድረግ የማይችሉ ከሆነ ዶክተር አብይ አህመድ ኢትዮጵያን የሚወዱ ከሆነ የኢትዮጵያን ህዝብ የሚወዱ ከሆነ ስልጣናቸው ማስረከቢያቸው ታይም አሁን ነው። ዶክተር ላይችሉ በዶክተር ያሳብም ሆነ አቶ አስማማው እንደዚሁ አንስተዋል። በአማራው ህብረተሰብ ላይ የደረሰ ያሉትን ቦትም የግድያም ሆነ የጉስቁልና ሁነቶች አንስተዋል። እዚህ ደረጃ እንዴት ተደረሰ? ከዚህስ መውጫው መንገድ ምንድን ነው ይላሉ። ምን መደረግ አለበት? ካሳሁን አመሰግናለሁ። ወደ አነሳልኝ? ሁለት ቁልፍ ነገሮች ከማለፍ በፊት ዶክተር ያሳብም አስማማውም የሰጡትን እንትን አንድ ነጥብ አንስቼ አጠንክሬ ማለት ፈልጋለሁ። ምናልባት ማጠንከር ወይም ደግሞ ማለት ይሆናል። ምንድነው በእኔ እምነት ጠቅላይ ሚኒስትሩ የአሁን ሀገሪቱ ውስጥ እየተካሄደ ያለውን ግድያ በተለይ የአማራ ትኩር የሆነ ጭፍጨፋ በተለይ በወለጋ፣ ምራብ ወለጋ፣ ምስራቅ ወለጋ፣ ቤንሻንጉል ጉሙዝ እየተጋደ ያሉ ግድያዎችን የማስቆም ፍላጎት አላቸው ብዬ አላስብም፣ አላምንም። የኔ እምነት ነው። የኦሮሞ ብልጽግና ፓርቲ ሊቀመንበር እሳቸው ናቸው። ምክትል ፕሬዚዳንቱ ሽመልስ አብዲሳን የሾሙ እሳቸው ናቸው። የሀገሪቱ የጦር አዛዥ ናቸው። ብዙ ስልጣን እጃቸው ላይ ያሉ ሰው ናቸው። ነገር ግን አንድም ቀን ለምሳሌ ምዕራብ ወለጋም ምስራቅ ወለጋም ኢቨን ቤንሻንጉል ጉሙዝ ክልልም ሰብስቦ ከተመለሱ በኋላ ሶስት መቶ በላይ ሰዎች በአንድ ቀን በሌሊት አመድ ሆኖ ሲያድሩ አንድም የክልል ባለስልጣን ተጠያቂ ሲያደርጉ አላየንም። ነገር ግን እሳቸው ወደ ስልጣን እንደመጡ አካባቢ ታስታውሱ ከሆነ ሶማሌ ክልል አብዲሌ ባለበት ሰዓት ላይ በሶማሌና በኦሮሞዎች መካከል በተነሳ ግጭት ኦሮሞዎች የተጎዱ መስሎ ሲታሰባቸው አብዲሌን ወታደራዊ ኦፕሬሽን ሰርቶ የፊጥኝ አስሮ ቂሊንጦ ለማውረድ ሳምንት አልፈጀባቸውም። እና እኔ እሳቸው የሚፈታ ችግር ነው ምናምን የሚል እንትንም የለኝም። ምክንያቱም የችግሩ መሰረትም እሳቸው ናቸው ብዬ ነው የማምነው። ወደ እንትኖቹ ስንመጣ እኔ በሁለት ከፍያቸዋለሁ። አሁን ሀገራችን እዚህ ለደረሰችበት ቀውስ ዋና መሰረቶች ብዬ ሁለት ሀይሎችን ወስዳለሁ። ውስጣዊ ሀይሎች እና የውጫዊ ሀይሎች ናቸው። ሁለቱን ስመዝን ውስጣዊ ሀይሉ በጣም ከፍተኛውን ድርሻ ይይዛል። ምናልባት ሰባ አምስት ሰማንያ ፐርሰንቱን የሀገሪቱ ችግር በውስጣዊ ሀይሎች የተፈጠረ ነው ብዬ ነው ማለት ነው አንደኛውና ዋናው ውስጣዊ ችግር ብልጽግና ፓርቲ በራሱ ነው። ብልጽግና ፓርቲ የድሮውን የኢህአዴግን ተክቶ ነው የመጣው። የኢህአዴግ ቁጥር ሁለት ብዬ ነው የሚወስደው። በዛኛው ኢህአዴግ ውስጥ ህወሓት አድራጊ ፈጣሪ ነበረች። በዚህኛው ብልጽግና ፓርቲ ደግሞ የኦሮሞ ብልጽግና አድራጊ ፈጣሪ ነው። የተረኝነት መንፈስ የተጫነው ነው። በዚህ የተረኝነት መንፈሱ ብዙ ብዙ ሀገራዊ ስህተቶችን ሰርቷል። የፍትህ ተቋማትን ወረራ ተደርጓል። መንግስት መስሪያ ቤቶችን ቅየራ ተደርጓል። ኢቨን የከተማ የህዝብ ዲሞግራፊ ቅየራ ተደርጓል። በአደባባይ ፖለቲካ ቁማር ነው ቁማር በልተናል ቁማር ጠጥተናል የሚሉ ልፈፋዎች፣ ነፍጠኛን ሰብረናል አማራን ቁልቁላ ወርደናል የሚሉ ልፈፋዎች በቱባ ባለስልጣናት ይደረጋሉ። ይሄ ከተረኝነት መንፈስ የመነጨ ነው። ብልጽግና ፓርቲ ትልቁ ችግሩ የሀገሪቱ ችግር ነው አንድ ውህድ ፓርቲንን ብለው ቢያስቡም እንኳን በቅርንጫፎቹ መካከል መስማማት የለም። የአማራ ብልጽግና እና የኦሮሞ ብልጽግና ስለ ኢትዮጵያ እኩል አይነት አመለካከት አይደለም ያላቸው። የአማራ ብልጽግና ፓርቲና የትግራይ ብልጽግና ወይም ደግሞ የአማራ ብልጽግናና የቤኒሻንጉል ብልጽግና፣ የኦሮሞ ብልጽግና ከሶማሌ ብልጽግና፣ የሶማሌው ከአፋሩ ጋር ምንም የሚያግባባቸው ሀገራዊ ራዕይ የላቸውም። የተለያዩ ሴክተሮች ናቸው እና እዛው የዘር ከረጢት ውስጥ ነው አሁንም ያሉት። ግን ጠቅላይ ሚኒስትሩ ወጥተው በእኔ አገዛዝ የመጀመሪያው ከዘር ነጻ የሆነ ፓርቲ መስርቼ ምናምን የሚልፈፋ ይለፋሉ። ግን ስናየው ዋናው እንትናቸው መሰረታቸው የዘር ከረጢት ነው። አሁን እንደውም ደግሞ የሃይማኖት ከረጢትም እየጨመሩበት ነውና ይሄ ትልቁ የሀገሪቱ ቁስል ነው። ሌላው አሁንም የሀገራችን ትልቁ ችግር እኔ አሁንም ከጠቅላይ ሚኒስትሩ ጋር የተያያዘ ነው። ጠቅላይ ሚኒስትሩ ከህግ ማዕቀፍ ውጭ የሆኑ ብዙ ስህተቶችን ብዙ ችግሮችን ፈጥረዋል ሀገራችን ላይ እንደምታውቁት ፕሬዚዳንት ኢሳያስ እና የጠቅላይ ሚኒስትር አብይ ግንኙነት ምን ላይ መሰረት ያደረገ እንደሆነ ሀገራችን ላይ ምን አይነት ውሎች እንደተካሄዱ አይደለም እኛ ተራ ግለሰቦች ቀርቶ ፓርላማውም የሚያውቀው እንትን አይደለም የኤርትራና የኢትዮጵያ ሀገራዊ ግንኙነት የውጭ ጉዳይም፣ የንግድ የልማት ትስስር ምንድን ነው የሚለውን አሁንም ፓርላማውም አያውቅም፣ አይደለም እኛ ዜጎቹ። ጠቅላይ ሚኒስትሩ ከተለያዩ አረብ ሀገራት ጋር የተለያየ ግንኙነት አላቸው። የአረብ ሀገር ፕሬዚዳንት ይህን ያክል ሚሊዮን ዶላር ሰጠኝ ስላሉ ምንድን ነው ፍላጎታቸው? እነዚህ የአረብ ሀገራት ለምንድን ነው ይህን ያክል ሚሊዮን ዶላር የሰጡ የምናውቀው ነገር የለም። እነዛ የገቡ ብሮች ሁሉ ምን ተደረጉ የምናውቀው ነገር የለም። ይሄ ትልቅ አሁን በተለይ ከአባይ ግድብ ጋር ተያይዞ የአረብ ሀገራት ለያዙብን አቋም ትልቅ እርሾ ነው ብዬ ነው የማስበው። ሌላውና ዋናው አሁን ከአባይ ግድብ ጋር ጠቅላይ ሚኒስትሩ በአፍሪካ ህብረት ተይዞ የነበረውን የአፍሪካ የታላቁ የህዳሴ ግድብ ድርድር እንዲሁ ከመሬት ተነስተው አሜሪካን እና የአይምኤፍን ለድርድር ሲጋብዙ ትልቁ በቃ የዲፕሎማሲ ኪሳራ የጀመረው ከዛ ያኔ ነው። ዘን ሱዳንን አጣም እነ ኬንያን አብዛኞቹን የአፍሪካ ሀገራት የኛ ድጋፍ ይሰጡ የነበሩንም አጣን። በተለይ ሱዳንን ቶታሊ እንድናጣት ተደርጓል። ዘን አሁን ግብፅና ሱዳን በአንድ ላይ ጉድኝት ፈጥረው ድርድሩን የለላ አጣብቂኝ ውስጥ እንዲገባ አድርገውብናል ይሄ ትልቁ የጠቅላይ ሚኒስትሩ ስህተት ነው ብዬ ነው የማምነው። ሌላው አሁንም በተለይ እየተደረጉ ላሉ ጭፍጨፋዎች ጠቅላይ ሚኒስትሩ ስስ ልብ እንዳላቸው ራሳቸውም ደጋግሞ ተናግረውታል፣ በፓርላማም ሳይቀር አሁንም ኦነግ ሸኔም የበሉት የኦነግ ሰራዊት ከኦሮሞ ብልጽግና ባልተናነሰ ግን ሌላው ደግሞ አሁን ኢትዮጵያ ለገባችበት ቀውስና እንደዚህ አይነት እንትን ተጠያቂው የአማራ ብልጽግና የሚባል ነው። የአማራ ብልጽግና ሁልጊዜ ሁለተኝነትን አምነው የሚኖር በህወሓትም ጊዜ በኃይለማርያምም ጊዜ ሁሌም ምክትልነትን ሁሌም አንጋሽነትን እንትን የሚል በህዝቡ ልክና በወከለው ህዝብ አቋም የማይገኝ ልፍስፍስ ፓርቲ ነው። አሁንም የኦሮሞ ብልጽግና እንደዚህ አብጦ ሀገሪቱን ለትርምስ ይዳርጋት በጎጥና በወንዝ በኩሬ ተከፋፍለው የኦሮሞ ብልጽግናን ልጓም አበጅተው ሀይ ማለት ሲጠበቅባቸው፣ እነሱ የድሮ ህዋት ላይ ተቸንክሮ አሁንም የሁሉ ነገር መነሻና መድረሻ ህዋት ሲሉ ይኖራሉ ማለት ነው። እነሱ ግን ጠንክረው ቢወጡ ኢትዮጵያዊውን ሀይል ቢያሰባስቡ ሌሎች የብልጽግና ሴክተሮችን አብሮ መኖር አብሮ ማደግን አብሮ መበልፀግን የሚፈልጉ የብልጽግና ብራንቾችን በጀርባቸው ቢሰበስቡና ጠንካራ ሀይል ሆነው ቢወጡ የኦሮሞ ብልጽግናም እንደዚሁ ያለ ልጓም እንዲጋለብ አይፈቅዱለትም ነበር። ግን ያንን ማድረግ አልቻሉም። የፍትህ ተቋማት የመንግስት ተለጣፊዎች መሆናቸው ሌላው ትልቁ ሀገራችንን ለቀውስ የዳረጋት እንትን ነው። የምታውቁት ፍርድ ቤት ፍርድ ሰጥቶ ፖሊስ የፍርድ ቤት ትዕዛዝ አልቀበልም ብሎ ያስራል። ይሄ ፍርድ ቤቶችም፣ አቃቤ ሕግ፣ ፖሊስ፣ ሌሎችም የፍትህ አካላት አሁንም የመንግስት ቀኝ እጅ መሆናቸውን እና የመንግስት አገልጋይ መሆናቸውን የሚያሳይ ነው። በየክልሉ የፈሉ የክልል ልዩ ሀይሎች ለመጡበት የክልል አደረጃጀት ታማኞች ናቸው። እሱም ሌላ ችግር ነው። ደህንነት መስሪያ ቤት የሚባል በጣም ትልቅ የሆነ የደህንነት መስሪያ ቤት ነበር። በህወሀት ጊዜ አንዳርጋቸው ጽጌን የመን ድረስ ሄዶ ሰልሎ ያመጣ ድርጅት። አሁን ግን አፍንጫቸው ስር እዛው አዲስ አበባ የሚደረግን ኦፕሬሽን ወይም ደግሞ ሰሜን እዚህ ላይ ሊደረግ የታሰበን ኦፕሬሽን አነፍንፎ ማወቅ የማይችሉ ወይም ደግሞ እያወቁ ዝም የሚሉ የደህንነት መስሪያ ቤት ነው ያለው። እነዚህ እነዚህ ሁሉ ዞሮ ዞሮ አሁንም የሚሄዱት ቅድም መጀመሪያ ላይ ወዳነሳሁት ነው፣ ተቋማት ግንባታ ላይ ስላልተሰራ ለውቱ የተባለው ጅምር በተቋማት ግንባታ ሳይሆን በፐርሰናሊቲ ግንባታ ላይ በጠቅላይ ሚኒስትሩ ፐርሰናሊቲ ግንባታ ላይ የተመሰረተ ስለነበረ ነው ሀገራችን ወደዚህ ቀውስ የገባችው ብዬ ነው የምወስደው። ሁለተኛው ሀይል ውጫዊ ሀይል ነው። ውጫዊ ሀይል ሁልጊዜም የውስጣዊ ሀይላችን የደከመ መስሎ ሲያስቡ ኢትዮጵያ የተበታተነች ሕዝቦቿ የተበታተኑ አንድ አይነት አላማ የሌላቸው አድርጎ ሲያስቡ የውጫዊ ሀይሎች ሁልጊዜም አድዋ ድል ጀምሮ ኢትዮጵያ ላይ ጦርነትን ይከፍታሉ፣ ወረራን ያደርጋሉ፣ የውስጥ እንትኖችን፣ ክፍተቶችን ለማስፋት ይሞክራሉ። አሁን ዳር ድንበራችን ተደፍሯል። በኤርትራ እንደዚህ በሱዳን ዳር ድንበራችን ተደፍሮ ምንም ማድረግ ስላልተቻለ ይመስለኛል ዝም ብለናል። የኤርትራ ሰራዊትም ገብቶ ትግራይ ወንድሞቻችን ግፍ ተፈጽሟል ይባላል። ይሄም መጣራት ያለበት ጉዳይ ነው። የሚሆነው ያለ አሁን ገለልተኛ አካል ገብቷል። እነሱ የሚያጣሩትን እንግዲህ ያጣራሉ። ውጫዊ ኃይሎች በኛ የውስጣዊ ጥንካሬያችን ላይ መሰረት ስለሚሆኑ ብዙ ችግር ፈጣሪዎች ብዬ አላስባቸውም። ግን ሀገራችንን አሁን እኔ ስናገረው በጣም እየከበደኝ ነው። ግን ሀገራችንን ሊያፈርሳት እስከ መጨረሻው ሪቨርሰብል የሆነ ጉዳት ሊያደርስባት የሚችለው ሀገር ውስጥ ያለው መንግስታዊ መዋቅር ሽፋን ያለው ታጣቂ ቡድንና አሰላለፍ ነው። ሀገራችንን ወደ ጉዳት እና ወደ መፈራረስ እየወሰዳት ያለው የሚል ነው የእኔ ግንዛቤ። በዚሁ የመፍትሄ አቅጣጫዎችን ጠቁሜ ለመውጣት ያክል፣ ስለዚህ በእኔ እምነት ከዛ መውጫችን ሁሉን አቀፍ የሆነ የሽግግር መንግስት መቋቋም አንድ ሁለተኛ ብሔራዊ እርቅና መግባባት መደረግ መቻል አለበት። ብዙ ቅራኔዎች ተፈጥረዋል። ብዙ ቅራኔዎች በብሔርና በብሔር ብዙ ቅራኔዎች ተፈ እነዚህ መፈታት መቻል አለባቸው። የብሔራዊ ሽግግር መንግስቱ ምናልባት ለሁለት ለሶስት ዓመት የሚቆይ ሊሆን ይችላል። በዚህ ዓመት ጊዜ ውስጥ ገለልተኛ የፍትህ ተቋማትን መገንባት፣ የመከላከያ ህል ፌዴራል ፖሊስ፣ ፖሊስ፣ ምርጫ ቦርድ፣ ፍርድ ቤት፣ አቃቤ ህግ እነዚህን ገለልተኛ አድርጎ ከመንግስት ገለልተኛ አድርጎ መገንባት፣ አንድ የቤትና የህዝብ ቆጠራ ማድረግ፣ ሁለት ህገ መንግስት ማሻሻል። ህገ መንግስት ማሻሻል ያለውን የህገ መንግስትን ጽሁፉን ዶክመንቱን ብቻ ሳይሆን የፌዴራላዊ አወቃቀሩን በራሱ መሻሻል መቻል አለበት። አሁን ባለው ሁኔታ የብሔር ፌዴራሊዝምን ዝም ብሎ በህግ ማገድ ምናምን የሚለው የማያስኬድ ነገር ነው፣ አዋጪ መንገድ አይደለም። የሽግግር መንግስት ተቋቁሞ እነዚህን መደላድሎች ከሰራ በኋላ በምርጫ ልናደርግ እንችላለን። ከዛ በኋላ ምርጫ የተደረገው መንግስት ሀገሪቱን በሚያስበው ፖሊሲና መንገድ እንዲያስተዳድር ማድረግ አንዱና ዋናው የመውጫ መንገዳችን ነው። ሁለተኛው ብሔራዊ እርቅና መግባባት ሲደረግ ፍትህ መስፈን አለበት። በተለይ ዘር ማጥፋት የፈጸሙ ጅምላ ግድያዎችን የፈጸሙ ጅምላ ማፈናቀሎችን የፈጸሙ ግለሰቦችም የሆኑ የመንግስት አካላት የሚሆኑ ቡድኖች ፍትህ ማግኘት መቻል አለባቸው። እንዲሁ በብሔራዊ እርቅና መግባባት ስም ይህን የዘር ማጥፋት ወንጀል የፈጸሙ የመንግስት ባለስልጣናት የሆኑ ቡድኖች ተሸፍኖ ማለፍ የለባቸውም፣ ፍትህ ሊሰጥ ይገባል የሚል እነዚህ ሁለቱ ዘለቄታዊ መፍትሄዎች ናቸው። አሁን በጊዜያዊነት ግን በተለይ በወለጋ በቤኒሻንጉል እንደዚሁም ደግሞ በከሚሴ እየሞተ ላለው ህዝባችን በተለይ የአማራ ህዝብ የጊዜያዊ መፍትሄ ብዬ የማስበው አንደኛ በእነዚህ ቦታዎች መከላከያ ኃይል ደርሶ የአካባቢውን መዋቅ እንዲቆጣጠር እና የአካባቢውን ልዩ ኃይልም ይሁን ሚሊሻ ትጥቅ አስፈትቶ ሰላሙን እንዲያስከብር አንድ። ሁለተኛውና ዋናው ግን የአካባቢውን ህዝብ ስልጠናዎችን በመስጠት ትጥቆችን በማስታጠቅ ራሱን እንዲከላከል ማደራጀት መቻል አለበት። ህዝብ ዝም ብሎ አይኑ እያየ ቤተሰብ፣ ልጆቹ፣ ሚስቱ ምናምኑ መፈጀት የለባቸውም ቢያንስ የመከላከል አቅማቸውን እንዳጠነክሩ በትጥቅ በስልጠና ማገዝ እንዲቻል መደረግ አለበት። ሶስተኛ፣ በተለያዩ የሀገራችን ክፍል በተለይም በወለጋ፣ በቤንሻንጉል፣ ትግራይ ክልል፣ በደቡብ ክልል፣ በኬሚሴ በእነዚህ ሁሉ ቦታዎች በቡራዩ የተደረጉ ግድያዎች፣ ጭፍጨፋዎች በገለልተኛ አካል በገለልተኛ አካል ተጣርተው በዚህ ወንጀል ላይ የተሳተፉ ከላይ እስከታች በአመራር ቦታ ላይ ያሉም ይሁን በግለሰብ ደረጃ ያሉ ሰዎች በተዋረዳቸው ተጠያቂ መሆን መቻል አለባቸው ብዬ አስባለሁ። ካሳሁን የሚታዩኝ የመፍትሄ ተጫዋች እነዚሁ ናቸው። አመሰግናለሁ። ዶክተር የሀሳብ አለማየሁ፣ አቶ አስማማው አለሙ፣ ዶክተር ላይችሉ መኮንን ስለ ቃለ ምልልሱ እናመሰግናለን። ካሳሁን አንድ እኔ የሚጨምረው ነገር አለኝ። በጣም አጭር ነው። የተባሉትን አልደግማቸውም። እኔ ግን በመጨረሻ ማስተላለፍ የምንፈልገው እንግዲህ ምናልባት አሁን ዶክተር ላይችሉ ጥሩ አርጎ አስቀምጦታል። ስትራክቸር እንዲሆነ እንትን ነው በመጨረሻ ማስተላለፍ የሚፈልገው ይሄ የአማራ ሕዝብ በተለይ በአሁኑ ሰዓት ያለበትን ሁኔታ በየአካባቢው ሁላችንም እናውቀዋለን እና እኔ ሙሉ በተለይ በዲያስፖራ ያለ የአማራ ተወላጅ ከወገኖቹ ጋር አንድ ሆኖ እንዲቆም እጠይቃለሁ። አማራ ያልሆኑ ኢትዮጵያውያንም እንደዚሁ ከሚሳደድ ከሚፈናቀል አማራ ወገናችን ጋር አንድ ሆነው ድምፅ እንዲያሰሙለትና በቃ እንዲሉ ማሳሰብ እፈልጋለሁ። በመጨረሻ የዓለም አቀፍ ማህበረሰብ እንደዚሁ ይህንን እየተፈጸመ ያለውን በዘሩ ለይቶ ማፈናቀል፣ መግደል እንዲጣራና ለዚህ ስራ ግንባር ቀደም የሆኑት ከላይ እስከታች ያሉ የመንግስት ባለስልጣናትና እንደዚሁም መደበኛ የሆነ መደበኛ ባልሆነ መንገድ እየተደራጁ ህብረተሰብ ክፍሎች ለፍርድ እንዲቀርቡ ከአማራ ህዝብ ጋር እንዲሆኑ በዚህ መልዕክቴን አስተላልፋለሁ። ካሳሁን በጣም አመሰግናለሁ። እናመሰግናለን ካሳሁን፣ ካሳሁን በጣም እናመሰግናለ ሲተመደ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።